ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናሰማችኋለን። ሰው ለራሱ በራሱ የሚጨነቀውን ነገር እያለ ከስዕል ላይ ደግሞ ጨምሮ ማስጨነቅም አልወድም። ራሴንም ያስጨንቀኛል ያንን ስራ። ስለዚህም የሚያስደስተኝን ነገር ነው ሰው ሰው ለራሱ በራሱ ሚስጨነ የስነጥበብ ባለሙያው ሰይፉ አበበን የሰማ ነው። ሰይፉ ከሰሞኑ ዘ ዋን ወርልድ ወይንም አንዷ አለም የተሰኘ አንድነት ሰባኪ የስዕል ስብስቦችን የሚያሳይበት አውደ ርዕይ ከፍቷል። ከዚህ ጋር የተያያዙ ሀሳቦችን ቆየት ብሎ ያሰማናል። ከዚህ በተጨማሪ የኑሮ ውድነት ወጣቶች ላይ እያሳደረ ስላለው ጫና ከራሳቸው ከወጣቶች አንደበት እንሰማለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስ እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስና ነው ከውናል። ከሁሉ በፊት አጫጭር የዓለም ሴናዎችን እንሰማለን። አይደንገረም አመሰግናለሁ ሀብታሙ አድማጮች በድጋሚ እንደምናመሽታችኋል የአውሮፓ ህብረትና የአፍሪካ ህብረት የመሪዎች ስብሰባ ዛሬ በብራሰልስ ቤልጅየም ተጀመረ የመሪዎቹ ስብሰባ ዛሬና ነገ የሚደረግ ሲሆን በኮቪድ-19 ክትባት የአየር ንብረት ለውጥና ንግድና መዋለ ንዋይ ፍሰት እንዲሁም ስደት ላይ ያተኩራል ሰባ በመቶ የሚሆኑ አውሮፓውያን የኮቪድ-19 ክትባት መውሰዳቸውና አፍሪካ እስካሁን ድረስ 16 ከመቶ የሚሆኑ ህዝቦቿ መከተቡን ተከትሎም የኮቪድ-19 ክትባት ኢፍትሐዊ የሆነ ክፍፍል የመሪዎቹ የስብሰባ አቤ ጉዳይ እንደሚሆንም ይጠበቃል። የአውሮፓ ህብረት የምግብ ደህንነት ኮሚሽነር እስቴላ ኪራይኪደስ ባለፈው ወር በፈረንሳይ ሊዮን በተደረገው የአውሮፓ ህብረት የመሪዎች የጤና ስብሰባ ላይ ፍትሀዊ የክትባት ክፍፍል እርዳታ ከመለገስ በላይ ነው፣ ክትባቱን መለገስ አንድ ነገር ሲሆን፣ ሰዎች መከተባቸውን ማረጋገጥ ደግሞ ሌላ ነገር ነው ያሉ ሲሆን አክለውም የሐኪሞችን፣ የነርሶችን፣ የሆስፒታልን፣ የህክምና እቃዎችን አቅርቦትና የቴክኖሎጂ እንዲሁም የምርምርና የማምረት አቅምን ሁሉ የሚያካትት ነው ብለዋል። ንግድና መዋልናዊ ፍሰትን በተመለከተም ሁለቱ አህጉሮች በጋራ ለመስራትና የአውሮፓ ህብረትም በአፍሪካ መዋለናዊ የማፍሰስ እቅድ እንዳለውም ይፋ ተደርጓል። አውሮፓ ወደ አረንጓዴ ምጣኔ ሀብት በምታደርገው ሽግግር ላይም ለባትሪ የሚያስፈልጉ በብረት ማዕድናት የበለጸገችው አፍሪካ ታግዛለች ተብሎም የሚጠበቅ ሲሆን የአውሮፓ ህብረት ባለፈው ተሳስ ወር ላይ 300 ቢሊዮን ዶላር የዓለም አቀፍ ስራ ፈጠራና አረንጓዴ ቴክኖሎጂ በጀት በጅቷል። ከዚህ በተጨማሪም ስደትን በተመለከተም ጉባኤው አጽንዖት ተሰጥቶ እንደሚወያይም ይጠበቃል። የቡርኪና ፋሶ የጁንታ መሪ ሌተናል ኮሎኔል ፖል ሄነሪ ባንዳጎ ዳሚባ ትላንት ሮብለት የሀገሪቱ ፕሬዝዳንት ሆነው ቃለ መሃላ ፈጸሙ። በዓለ ሲመቱ በሀገሪቱ ፍርድ ቤት የተካሄደ ሲሆን በብሔራዊ ቴሌቪዥን ላይም ተላልፏል። ኮሮኔል ዳሚባ በበዓለ ሲመታቸው ላይ ባደረጉት ንግግር ባለፉት ስድስት ዓመታት ውስጥ ከጽንፈኞች ስጋት ሲሰነዘርበት ነበር ያሉትን ህዝብና የጸጥታ ሀይሎቻቸውን አመስግነዋል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሀሪስ ዛሬ ሐሙስ ወደ ሙኒክ ያቀናሉ። ምክትል ፕሬዚዳንቷ በዛ በሚኖራቸው ቆይታ የሩሲያ ና የዩክሬን ቀውስን በተመለከተ ከአጋር ሀገራት ጋር ምክክር እንደሚያደርጉ ተነግሯል። በጀርመን ሙኒክ በሚኖራቸው ቆይታ ካማላ ሀሪስ የዩናይትድ ስቴትስ ተወካዮችን ይዘው የደህንነት ኮንፈረንስን የሚመሩ ሲሆን ከዩክሬኑ ፕሬዚዳንት ቮልዲሚር ዜሌንስኪና ከኔቶ የጸጥታ ጄኔራል ጄን ስቶልትንበርግ እንዲሁም ከላቲቪያ፣ ሊቱኒያና ኤስቶኒያ ሀገራት መሪዎች ጋር እንደሚገናኙም ይጠበቃል። አድማጮች ለምሽት ሰላምታ ያስኩላችሁ። አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለአጫጭሮቹ ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው መሰናዱን እንሻገር። ሰይፉ አበበ ተስፋ ፈንጣቂ በጎ በጎውን ዘካሪ በሆኑ የስዕል ስራዎቹ የሚታወቅ ሰዓሊ ነው። ይህንን ግብሩን ቀጥለው አንድ ዓለም በሚል ርዕስ በርከት ያሉ ስራዎቹን አዲስ አበባ በሚገኘው የፈረንሳይ ባህል ማዕከል ወይም አሊያንስ ኢትዮ ፍራንሲስ ከሰሞኑ ለእይታ ክፍት አድርጓል። አመሻሹን በነበረን ቆይታ አመሻሹን የነበረን ቆይታ የተጀመረው ለአሁኑ አውደ ርዕይ አንድ ዓለም የሚል መጠሪያ ለምን እንደሰጠው ከሚያብራራበት ነው። ስዋን ወልድ ያልኩት አንድ ዓለም ያልኩት በሙሉ አንድ ዓለም ውስጥ ነው የምንሰበሰበው። ይህም ደግሞ አንድነትን መስጠር አለብን በሚል ነው እና ዩኒቲን፣ ህብረትን፣ አንድነትን፣ አብሮነትን፣ አብሮ መኖርን፣ አብሮ መሆን ደግሞ ህብረት በጣም ወሳኝ ነገር በመሆኑ በሀገራችንም ህብረት እንደሚያስፈልግ፣ በዓለም ላይም ህብረት እንደሚያስፈልግ ህዝቦች አንድ ሲሆኑ ፎርም መፍጠር ይችላሉ፣ ሼፕ መፍጠር ይችላሉ፣ የተለያየ ቅርጽ መፍጠር ይችላሉ። አንድ ካልሆንን ካልተረዳዳን በጣም አስቸጋሪ ነው። አንድነት የግድ የግድ የግድ የሰው ልጆች ወሳኝ ነገር ነው በሚል በተለያዩ ፎርሞች አድርጌዋለሁ። እንዲሁም ተፈጥሮንን ተፈጥሮና ሰውን ሰዎች ከተፈጥሮ ጋር ያላቸውን ግንኙነት ያው ተፈጥሮ ስለምንኖር ተፈጥሮን መጠበቅ እንዳለብን፣ ያለ ተፈጥሮ የትም መድረስ እንደማንችል የፈለገ ቴክኖሎጂ ምንም ቢመጣ ተፈጥሮ ያው መሰረታችን እንደሆነ ለመግለጽ ነው እነዚህን ስራዎች የሰራሁት። እና በጣም ዲቴል ያላቸው ስራዎች ናቸው፣ ረጅም ጊዜ የፈጁ ስራዎች ናቸው። እዚህ አሁን አሊያንስ ኢትዮ ፍራንሴ ውስጥ የቀረቡት ስዕሎች አርባ ሁለት ስራዎች ናቸው። የተለያየ ሳይዝ ከትንሽ በጣም ሀያ በሀያ ሴንቲሜትር ከሚሆን እስከ ሜትር ከሀያ በሜትር ከአስር የሚሆኑ አርባ ሁለት ስራዎች ቀርበውበታል። ባለፈው ሳምንት ነው የተከፈተው፣ ፌብሩዋሪ ስምንት ነው የተከፈተው። ይቅርታ እስከ ማርች አራት ድረስ ይቆያል እና ለህዝብ ክፍት ነው ከእሁድ በስተቀር በማንኛውም ቀን ከጠዋቱ ሶስት ሰዓት እስከ ምሽቱ አስራ ሁለት ሰዓት ማየት ይቻላል ማለት ነው። ይሄ እንግዲህ ሰይፉ ቀልብ ከሚስቡ ስዕሎች መካከል የተወሰኑትን በማህበራዊ መገናኛዎች ላይ አሰራጭታ ይቻለው አንድን የቅብ ስራ እንግዲህ በቃላት ለመግለጽ ቢከብድም በጥቃቅን የሚታዩ በርከት ያሉ ሰዎች በልዩ መልክ በሸራው ላይ ተሰባጥረው ይታያሉ። ሰዎች ከሩቅ ስፍራ ሆነው የሚያዩት የህዝብ ስብስብ አይነት ነው። መልክ ያለው የምትከተለው የአሳሳል ዘይቤ ምን ይባላል? ሀሳብህን ለመግለጽ ይህንን አሳሳልስ ለምንድን ነው የመረጥከው? ይሄ ስራ የተጀመረው የዛሬ አስር ዓመት ነው። የዛሬ አስር ዓመት አካባቢ ያውኔ ወደ ሃያ ሰላሳ ዓመቴ ነው። ሰው ይሉት እኔ ከከተማ ስወጣ ከተማ ውስጥ ነው ሰው ልጅ ያደርኩት። ከከተማ ስወጣ የማያቸው ሰፊ ስፔሶች፣ ወደ ገጠር ስትሄድ የምታየው አንድ ሴትዮ እንስራ ተሸክማ ወይ ጃንጥላ ይዛ ወይ አህያ እየነዳ ሲሄድ፣ እንደዚህ አይነት የተለያዩ በጣም ትንንሽ ሰዎች ነው የምታየው እና ሰፊ ስፔስ እና ይሄ ነገር በጣም መሰጠኝ እና የዛሬ አስር ዓመት ጎይንግ ሆም በሚል ትንንሽ ሰዎች እና ሰፊ ሰማይና ስፔስ በመፍጠር። እነሱ ነገሮች ጀመርኳቸው እና ያ ስራ ለስምንት ዓመት ድረስ ቀጠለ። በጣም ተመስቼበት በተለያየ አትሞስፌር ውስጥ እየቀጠት ሶስትም አራትም እንደዚህ የተለያዩ ሰዎች አንድም ሁለትም እያደረጉ አየሩንም ጊዜውንም በክረምትም በበጋም በሰንሴትም በጨለማም በብርሃንም እያደረጉ በተለያየ እንትን ሰራውት እና ያው ስምንት ዓመት ከሰራውት በኋላ በቃ ያው መለወጥ እንዳለበት ሳስብ፣ እነዛ ትንንሽ ሰዎች በጣም ትንንሽ ናቸው። ያው እንደምታውቃቸው አይታቸዋል። ድሮስ አንተ ብዙ የሚያዩቸው ሰዎች አሉ። እነዛ ሰዎች አንድ ላይ ቢሰበሰቡ ገበያ ላይ ቢሰበሰቡ በዓል ላይ ቢሰበሰቡ ለምን እንደዚህ ለየት አድርጌ ደግሞ ያ ሀሳብ ስለሚመስጠኝ የሰው ልጅ በጣም ትንሽ ነው። እኛ ከዩኒቨርስ አንጻር ከዓለም አንጻር በጣም ሚጥጥዬ ሚጥጥዬ ፍጡሮች ነን እና ትንንሽ ሰዎች አድርጌ ያ ስለመሰጠኝ በዛው ቀጠልኩበት እና ፀሐይ አለች ትልቅ አለ ትልቅ ክብ አለ መካከለኛ ክብ አለ ትንሽዬ ክብ አለ። ፀሐይዋ ትልቋ ናት። መካከለኛዋ ምድር ናት። ያቺ ደግሞ ትንሽ የምታንሰው ደግሞ ክብ ጨረቃ ናት። ስለዚህ ዩኒቨርስም ሲምቦላይዝ ያደረጉ ግን ስታየው ደግሞ ሰዎች ተሰብስበው አንድ ነገር እየሰሩ ነው የሚመስል። ስለዚህ ሁለት አይነት መልእክቶች ያሉባቸው ስራዎች ናቸው። እነዚ ትክክለኛ ሪያሊስቲክ የሆነ ሁልጭ ያለ እንደ ፎቶ አይነት ስሜት ያለው አይደለም። የራሴን ሀሳብ በሁለት መንገድ በሶስት መንገድ የገለጽኩበት ሀሳብ ነው ማለት ይቻላል። እንግዲህ ሰይፉ፣ ቀደም ብለህም ጠቅሰዋል ከዚህ ቀደም ተወዳጅ የነበሩ የስዕል ስራዎችን ለማየት ሞክራለሁ። ለምሳሌ እንደ ጠቀስከው ጎይንግ ሆም በሚል ርዕስ ያቀረብከው የገጠሪቱ ኢትዮጵያን ሰዎች ከመልካም ምድሩ ጋር በንጽጽር የምታቀርብበት ስራ አለ። እነሱ በብሩህ ቀለም የተሳሉ ናፍቆትን የሚዘክሩ ስራዎች ይመስሉኛል። ያሁኑ ደግሞ ትስስርንና አንድነትን የሚያሳይ መመሪያም ይመስለኛል። ትክክል። አንዳንድ ሰዓሊያን የሰዎችን ችግር መሳል ይቀናቸዋል። ያአንተ ስራዎች ደግሞ በጎውን ዓለም መግለጽ ላይ ያተኩራሉ። በዚህ ሰዓት መልካም መልካሙን ነገር ማየት መልካም መልካሙን ነገር ማጉላት ምን ያክል አስፈላጊ ነው ብለህ ታስባለህ? አዎ፣ አንደኛ ተፈጥሮ ሆኖ ያደክበትም ሁኔታ ይወስነዋል። የሰው ልጅ ብዙ አርቲስቶች፣ ብዙ የስነ ጥበብ፣ ብዙ ሙዚቀኞች ምናምን እንደዚህ የሚጽፉት ስሜታች ስሜታቸው እና ሀሳባቸው እና ያደግኩበትም ነገር ነው። እኔ በጣም ፖዘቲቭ ነገር ነው ሁሌ ደስ የሚለኝ ስራዎችም ላይ ከድሮም ጀምሮ ሰውን የሚያነቃቁ የሚያስደስቱ፣ ፍቅርን የሚገልጹ፣ ነፃነትን የሚገልጹ፣ ደስታን የሚገልጹ፣ ሰላምን የሚገልጹ ሁሉን እንደዚህ አይነት ፖዘቲቭ ነገሮችን መግለጽ እወዳለሁ እና ሰው ለራሱ በራሱ የሚጨነቀውን ነገር እያለ ተስዕል ላይ ደግሞ ጨምሮ ማስጨነቅም አልወድም። ራሴንም ያስጨንቀኛል ያንን ስሰራ። ስለዚህ እኔ የሚያስደስተኝን ነገር ነው ሰራው። ያንን አምኜ ደግሞ ክሬቲቭ በክሬቲቭ ወይ ሳቀርበው ሰዎችም እንደሚወዱትና እንደሚደሰፉ አምናለሁ። እና ለዛ ነው ፖዘቲቭ ነገሮችን ደስ የሚሉ ብራይት የሆኑ ነገሮችን ኢቨን፣ እቤት ስዕሌ ብትገዛው ራሱ ብራይት የሆነ ነገር ትፈልጋለህ እንጂ ዲፕሬሽን አትፈልግም። ሳይሆን የሚደብር ነገር ሰው ማይፈልገው ገብቷል። መግለጽ ሊቻል ይቻላል፣ ግን እኔ ለራሴ የሚያስደስተኝን ነገር ነው የምሰራው። በዚህ ላይ አሁንም ኢትዮጵያ ውስጥ አንድነት የሚያስፈልግበት ጊዜ ነው። ጣይሙንም የገለጽኩት አንድነት፣ ህብረት፣ ፍቅር የሚያስፈልግ እንዲሁም ለአፍሪካ ለዓለም ሁሉ የሚያስፈልግበት ጊዜ ነው። አፍሪካ ዩናይት ብሎ ቦብ ማርሊ የዘፈነው ለዚሁ ነው። አንድ መሆን አለብን። አንድ ስንሆን ነው ዓለም አንድ ስትሆን ነው ሁሉን ነገር ማሸነፍ ብሎ እና ህዝባችንም አንድ መሆን አለበት። ዩኒቲ ነው ኢምፖርታንት፣ መረዳዳት ነው ኢምፖርታንት እና እነዚህ እነዚህ ነገሮች ናቸው መቀጠል ያለባቸው ብዬ ወደፊትም እንደሱ ነው ማለት። በርካታ ወጣት ሳሊያን ጥበቡን ብንወደውም ዘላቂ የእንጀራ ማግኛ ስለመሆኑ ግን እንጠራጠራለን ይላሉ። ስለዚህ አንዳንዴ ለስዕል ሲነሱ ገበያውን እንከተል ወይንስ ደግሞ የውስጣችንን የልባችንን መሻት እንከተል በሚለው ሀሳባቸው እንደሚከፋፈል ይናገራሉ። ለ በርካታ ዓመታት በስዕል ውስጥ የኖርክ ሰው ነህ። የዓለም ሠዓሊያንና የጥበብ ሰዎች ጋር ግንኙነት የነበረ ሰው እንደ መሆኑ መጠን የትኛውን መንገድ ቢከተሉ ይሻላል? ገበያውን ወይንስ ልባቸውና ቀልባቸው? ልባቸውን ነው የሚያዋጣቸው። የሚያዋጣቸው ልባቸው ነው። በጣም ከባድ ነው። በጣም ከባድ ነው። ይገባኛል ትግሉ፣ የፋይናንስ ችግሩ በጣም በጣም። እኔ ልቤን ስከተል ነው የኖርኩት። እኔ ለገንዘብ አልኖርኩም። ግን ምን እኔ ምንድን ነው የማደርገው? ግራፊክ ዲዛይን እሰራ ነበር እኔ ግራፊክ ዲዛይን ውስጥ ገብቼ በቶሎ ነው ጥሩ ምድል አግኝቼ ነው እንትን ያደረኩት። ግራፊክ ዲዛይን እየሰራው ገንዘብ አገኛሉ። ክሬቲቭ አርክ ደግሞ ስጋ ሰራ ኤክስፐሪሜንታል አርቶች ነበረ የምሰራው እና ምንም የማይሸጡ በሙሉ የወጥተው ተመልሰው የገቡ አሁን እስካሁን ያሉ ቤት አሉ ባክቱ ስኩል የሚባለው በቾክ ላይ በብላክቦርድ የሰራዋቸው ስራዎች እነሱ ምንም ሳይሸጡ እንትን አሉ። ግን ሌላም ቢዝነስ አም ትቶልኛል ካላንደሮች ለአይሻርሽ ለኢንተርናሽናል ቀይ መስቀል ፓሌክን ፒያኖ የሚባለው ኤግዚቢሽን እሱም እንዳለ ታይቶ ነው የተመለሰው። ሃይቴክ አርት በዲጂታል አርት የሰራት ሚረር ላይ ሁሉ የታተሙ አሉ። ዲጂታል አርት እኛ ሀገር ይሄ ማህትመት ነው፣ ኮምፒውተር ነው የሚሰራው እየተባለ ምንም በጣም ክሬቲቭም ቢሆን ምንም ውጤት ያላመጣበት ብዙ ጊዜ ግን የሰዓሊ ጥበብ ውስጥ ብዙ ነገር ኢንቴሪየር ዲዛይን መስራት ይችላለ፣ ግራፊክ ዲዛይን መስራት ይችላለ፣ ህትመት ቲሸርት ዲዛይን መስራት ይችላለ። ብዙ ብዙ ኮመርሻል ነገሮች እዚህ ጋ ሰርተ፣ ግን አርቱ ላይ ስትመጣ የልብህን ነው መስራት ያለብህ ነው ማለት። ስለዚህ ገንዘብ ማኛውን ነገር አንዳንዶች ይሳካላቸዋል። ክሬቲቭ ነገርም ሰርተው ቶሎ ወደ ማርኬቱ ይገባሉ። ክሬቲቭም ነው የልባቸውን ነው የሚሰሩት፣ ደግሞ ገንዘብ ሊያገኝበት ይችላል። አንዳንዶች ደግሞ በጣም ክሬቲቭም ሰርተው በጣም ምርጥ ነገርም ሆኖ ገንዘብ ላይያመጣ ይችላል። ስለዚህ ትግሉ ረጅም ነው፣ ግን የልብን መከተል ነው የሚያዋጣው። ገንዘብን እና ኦዲየንስን የሚወደውን እያሉ ከተከተሉ ፋይናሊ ፌል ያደርጋል። ጊዜያዊ ጥቅም ምንም ጥቅም የለውም። አድማጮቻችን እንዲሁም ተመልካቾቻችን ሰዓሊ ሰይፎ አበበን በእናንተ ስም እናመሰግናለን። በነገራችን ላይ የዚህ ቆይታችን ሙሉ ክፍል በመጪው ቅዳሜ በጋቢና መዝናኛ መሰናዷችን እንደሚቀርብ ለማስታወስ እንወዳለን። እናመሰግናለን። ኢትዮጵያ ውስጥ የኑሮ ውድነት ከ25 በመቶ በላይ መጨመሩን ባለሙያዎች ይናገራሉ። ብዙዎቹም በማህበራዊ ሚዲያቸው የኑሮ ውድነቱ ያሳደረውን ጫና አሁንም እየጨመረ በመሆኑ ያላቸውን ስጋትም ያጋራሉ። ኤደን ገርመው የኑሮ ውድነት ወጣቶች ህይወት ላይ ያሳደረውን ጫና ምን ይመስላል ስትል ወጣቶችን ጠይቃለች። እነሱም እንደሚከተለው መልሰዋል። ስሜ ሀብታሙ ዘላለም እባላለሁ። ኑሮ ውድነት እንግዲህ ስራሽ አይገናኝም ከገቢስ ምንም ኢንካም በሌለሽ እንትን ውስጥ ግን የምታወጪው ኤክስፔንስ በጣም እየበዛ ነው የሚሄደው። ለምሳሌ የሁለት ብር ታክሲ አሁን የለም ጭራሽ ማለት ነው። በፊት በብር ከምሳኑ ስንሄድ ነበር። አሁን ግን በጣም አጭር ጉዞ የምትይው ሶስት ብር ነው። ከዛን ደግሞ አምስት ብር ታዩ። ሌላውማ ምንም ጥያቄ የለውም። በፊት የምትገጁ ሱሪ ሰባት መቶ ስምንት መቶ ብር የምትገጁ እ አሁን አንድ ሺ አምስት መቶ በጥፍ ነው ሁሉ ነገር በጥፍ ነው። ይሁን እኔ አሁን በቀደምነት የሆነ ብረት እንኳን ስገዛ በአንድ ሺህ ሁለት መቶ ወር ብሎኝ የነበረው ከሁለት ቀን በኋላ ስ አንድ ሺህ ሁለት መቶ ሰማንያ የገዙ ገሶሳል። እና ነጋዴውም ዝም ብሎ ነጋዴ በነገራችን ላይ ነጋዴ አይከስርም። ለምን? ልክ በሚገዛበት አትርፎ ይሰጣል። ዞሮ ዞሮ ማህበረሰቡ ነው ጫናው የሚበዛበት። ከመንግስት ነው የምንጠብቀው የዋጋ ግሽበቱን ቢያንስ ስቴብል ስቴብል እንዲሆን ማድረግ ለምሳሌ አሁን ምንድን ነው? ይህ ሁሉ የዋጋ ጭማሪ የመጣው ከነዳጅ መጨመር አንጻር ነው ነው የሚባለው። በየወሩ ምናልባት ተሳሚ ከሆነ ነዳጅ ይጨምራል ስለሚባል ምን ይደረጋል? ወረፋ ነው። ቤንዚል የለም ትበያለች፣ ናፍጣ የለም ትበያለች። ለምን? ስለዚህ እዛ ላይ ከተያዘ የአንቢያንስ ነገሮች ይተካከላሉ። ትራንስፖርት ጨመረ ማለት ሁሉ ነገር ጨመረ ነው። በቃ ምንም ማይጨምር ነገር የለም። ለምን ሁሉ ነገር ትራንስፖርትን ስለሚነቃ ማለት ደግሞ ነዳጅን konsider benim Ben nasıl bu ትንሽ እየለመድኩ መጥቻለሁ። ታክሲ ሲሄድ ራሱ መርጭ ነው ምናምን። ምክንያቱም በጣም እጅግ ልዩነት ማለት ነው። ያው ስራ ኮላጅ ስሰሜ ከቤተሰብ በጣም አሉ ብዙ ነገር አለ አሉ እነሱ ምናምን ያው እንዳኔ ራሱ የኑሮ ውድነት ውድነት ሁላችን ላይ የሚታይ ነገር ነው። ብዙን ነገር ከፋሚሊ ጋር ሰምነውን ያን ያህል በጣም እኔ የሚነከን ነገር የለም። እንደ አጠቃላይ ግን እንደ ወጣት እና በዛ ላይ ደግሞ እንደ ኦርቶዶክሳዊ ወጣት ሰሞ ስንመለከተው ወይም እንደ ክርስቲያን ትንስነት የኑሮ ውድነት ሰውን ወደ መጥፎ ነገር እየወሰደ ነው። ምክንያቱም አገባ እንዴት ነው የሚኖረው፣ እንዴት ልዩ ይመጣ እንዴት ነው የሚኖረው እያለ ሲሆን ሁሉም ነገር የቤት ኪራይ መጨመሩ የቤት ኪራይ የሚወደዱ ትዳርን ጋብቻን ይሄ ሰቡ በአንድ ተወስነው የመኖሩን ነገር ሾርት ፔሪድ ኦፍ ታይም እያደረገው ደስፎርፈን በቃ ሰቡ ላጭር ጊዜ የሚደት የፈለገ ላክ ደመስተኛ የሆነሽ አስር ሺህ ሀያ ሺህ የሚከፈልሽ ያንን አስር ሺህ ሀያ ሺህ ብር አጠራቅመሽ ሺዎች የሚቀይር ነገር ወይም በእናት እና አባቶቻችን መሬት መኪና ምናምን የምዝገዝበት ነገር አይደለም። አሁን ሰው የምታዩ አሁን ኤቭሪዌር ብታይ ኑሮ ደከተን ሽካፌ ናርሳን ሰው ተስፋ ቆርጦ ጊባ አድርጎ የዛሬን ነገር መኖር ጀምሯል። ወጣቱ ነገር አይን ማየት ሴብ ማረክቶ በቃ ባለኝ ጊዜ በአጭር ጊዜ ውስጥ ደሰት ብሎ የሚኖር ሰው ነው። በአብዛኛው የበዛው ፕራስ ሰው ምንድናሆን በቀላሉ መኒ ነክ የሚደረግበት የሚደረግባቸውን ሲስተሞች

ከእጥፍ በላይ የጨመረው ልብስ ላይ በጣም ተወዷል። ከነበረው ከግማሽ በላይ የሚጨመረው ትራንስፖርት በዛ። ምን ያልጨመረ ነገር አለ? መንግስት ነው ይህ ነገር፣ መንግስትና ነጋዴ ይህ ነገር መላ ያስተካክሉልን። የሚጋባው አስተያየታቸውን የሰጡን ወጣቶችን በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊሆን ይችላል ሲል አምነስቲ ባወጣው ሪፖርት አስታውቋል። ህወት ባቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም የቀረቡ መሰል ወንጀሎችን እንዳልተቀበላቸው ይታወሳል። ኬኔዲ አባተ ዝርዝራለሁ። አምነስቲ ባወጣው አዲስ ሪፖርት በሁለቱ አካባቢዎች ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጋር ግንኙነት ያላቸው ታጣቂዎች ሆን ብለው በደርዘን የሚቆጠሩ ሰዎችን ገድለዋል፣ እድሜያቸው አስራ አራት ዓመት የሆኑ ታዳጊዎችን ጨምሮ በደርዘን የሚቆጠሩ ሴቶችንና ልጃገረዶችን በቡድን ደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል ብሏል። በሰሜን ጎንደር ዳባት ወረዳ በምትገኘው ጭናና በሰሜን ወሎዋ ቆቦ አካባቢዎች የጭካኔ ድርጊቶች የተፈጸሙት የትግራይ ኃይሎች በ ሐምሌ ወር 2013 ዓ ም አካባቢዎቹን ከተቆጣጠሩ ብዙም ሳይቆይ በነሐሴ ወር መጨረሻና በመስከረም መጀመሪያ እንደነበር አምነስቲ አስታውቋል። አምነስቲ በጭካኔ የተሞሉ ካላቸው ጥቃቶች በተጨማሪ የግድያ ዛቻዎችና ማንነትን መሰረት ያደረጉ ስድቦችና አዋራጅ ተግባራትም ይፈጸሙ እንደነበር የአካባቢውን ነዋሪዎች ምስክርነት ባካተተው ሪፖርቱ አመልክቷል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀ ተክሌ ስለ ሪፖርቱ ለአሜሪካ የአሜሪካ ድምፅ ሲያብራሩ ይህም ብለዋል። ቆቦ ላይ ብዙ ሰዎች እንደተገደሉ ነው። በ2013 ባ ና አምስት ከፍተኛ ግድያ በትግራይ ኃይሎች እንደተፈጸመ ነው ሰላማዊ ሰዎች ላይ ማለት ነው። የከተማ ነዋሪዎች ላይ ብዙዎቹ። ሌላው ደግሞ በዚህ በጭና አካባቢ አንዴ ነሐሴ ላይ እንደዚሁ ከተማ በትግራይ ኃይሎች በተያያዘበት ጊዜ ቤት ውስጥ የተገኙ ሴቶችን ቃቂ በሆነ ሁኔታ ጾታዊ ጥቃት በተለይም ደግሞ አስገድዶ መድፈር በቡድን ለተራዘመ ጊዜ በተለይ ደግሞ አስራ ስምንት ዓመት ያልሞላቸው ወጣት ሴቶች ላይ እንደዚህ የተፈጸመ ነው እና እነዚህ በአጠቃላይ እንግዲህ በሁለቱም አካባቢ የተፈጸሙት ያዎች እንዲሁም አስገድዶ መድፈር በአጠቃላይ ሰብአዊነት ላይ ተፈጸመ ወንጀል ክራይም ሳጌነስ ማለት የሚባለው ማለት ነው እና ደግሞ የጦር ወንጀል ሊሆን እንደሚችል ነው የሚያሳየው ያለን እንትን ከዚህ በፊት እንግዲህ በንፋስ መውጫ ላይ የሰራ እዛ አካባቢ በጣም ብዙ ቁጥር ያላቸው ሴቶች እንዴት እንደተደፈሩ ነሐሴ ውስጥ የሚያሳየው ያለ ነው። ሴቶች መድፈር እና ሰዎች መግደል እንደ አንድ የጦርነቱ አካል እየተወሰደ እንደሆነ በአምነስቲ ኢንተርናሽናል የምስራቅ አፍሪካና ታላላቅ ሀይቆች አካባቢ ምክትል ዳይሬክተር ሳራ ጃክሰን ደግሞ የትግራይ ሀይሎች ሁሉም ተፋላሚ ወገኖች ሊከተሏቸው ለሚገቡት መሰረታዊ የዓለም አቀፍ የሰብአዊ ህግ ደንቦች ፍጹም ቸልተኝነት አሳይተዋል ማለታቸው በሪፖርቱ ተጠቅሷል። ምክትል ዳይሬክተሯ አክለውም ከሐምሌ 2013 ዓ ም ጀምሮ የትግራይ ሀይሎች በአማራ ክልል በሚገኙ አካባቢዎች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ስለመፈጸማቸው የሚያሳዩ መረጃዎች እየጨመሩ ነው። ይህም በብዛት የሚስተዋለውን ተደጋጋሚ የአስገድዶ መድፈር ክስተት፣ የጅምላ ግድያና ከሆስፒታሎች ጭምር የተፈጸመ ዘረፋን ይጨምራል ሲሉ ተናግረዋል። አምነስቲ ከቆቦ ምስክርነታቸውን ሰጡኝ ካላቸው ግለሰቦች መካከል የሆኑት አቶ ታከል የተባሉ ነዋሪ ጳጉሜ አራት የነበረውን ሁኔታ ሲገልጹ ጠዋት ላይ ውጋው ተፋፍሞ ነበር ህወሓቶች ተሸንፎ እንደነበር እና በርካታ ተዋጊዎቻቸው እንደተገደሉ ሰምተናል። ቀን ላይ የተወሰኑ የአማራ ሚሊሻዎች ከተማዋን ሲቆጣጠሩ ከሐምሌ አጋማሽ በኋላ የትግራይ ኃይሎች ለመጀመሪያ ጊዜ ከቆቦ ወጥቶ ነበር። ከሰዓት በኋላ ግን በመሳሪያና በሰው ኃይል ተጠናክረው ተመልሰው መጡ። ከዚያን በቀል በሚመስል መልኩ ተራሰዎችን መግደል ጀመሩ። ሚሊሻዎችና የትግራይ ተዋጊዎችን የገጠሙ አርሶ አደሮች ከከተማ ወጥቶ ስለነበር የሚከላከልልን አልነበረም። ስማቸው ያልተጠቀሰ ሌላ የከተማዋ እማኝ ደግሞ መጀመሪያ አስክሬኖችን ያየነው በትምህርት ቤቱ አጥር ነው። በትምህርት ቤቱ ቅጥር ግቢ ውስጥ የውስጥ ሱሪ እንደለበሱ ፊታቸው ወደ አጥር ዞሮ የተጋደሙ ሀያ አስክሬኖች ነበሩ። ብዙዎቹ የተተኮሰባቸው ከኋላ ጭንቅላታቸው ላይ ሲሆን፣ የተወሰኑ ደግሞ ከጀርባቸው ነው። ከጭንቅላታቸው ጀርባ በጥይት የተመቱት ፊታቸው በከፊል ስለሌለ ማንነታቸው ልታወቅ አልቻለም አምነስቲ በጭና ያደረገው ምርመራ ደግሞ በዋናነት ፆታዊ ጥቃት ላይ ያተኮረ ነው የምርመራውን ግኝት በተመለከተ አቶ ፍስሀ ተክሌ ተከታዩን ብለዋል ጭና ላይ እንግዲህ ሀገራችን ጊዜ ነው የተፈጸመው ወደ ሰላሳ የሆኑ የጾታዊ ጥቃት ሰላባ ያስገድደው መድፈር ሰላባ የሆኑ ሴቶች እናያገኘ ነው እና ያው ከባድ የሆነ ከዚህ በፊትም እንግዲህ ሪፖርት ባደረግ ናቸው መልኩ በዛ ቅጂ የሆኑ አይነት ድርጊቶች ናቸው የተፈጸሙት። ለምሳሌ እድሜያቸው ከአስራ ስምንት አመት በታቸው ህፃናት ህጻናት አስራ አራት አስራ አምስት አመት የሆኑ ህጻናትን አስገድዶ መድፈር ነበረ። በዚህ በትግራይ ኃይሎች አካባቢው ላይ ተቆጣጥረውበት በነበረ ጊዜ ማለት ነው። እንደዚሁ ደግሞ እናትና ልጅ አሁን በአንድ ጊዜ እናትና ልጅን አንድ ላይ መድፈር ያየቁባቸው ነገሮች አሉ። በብሔራቸው ላይ በማንነታቸው ላይ ያተኮረ ተጸያፊ ስልቦች፣ እና ማስፈራራቶች ነበሩ። ከዚህ በተጨማሪ እንግዲህ ቤታቸው ውስጥ ያገኙት ማንኛውም ንብረት፣ የምግብ ነክ፣ ገንዘብ፣ ሞባይል መውሰድ፣ መዝረፍ ነበረ። እንግዲህ እነዚህ ጉዳት የደረሰባቸው ሴቶች ደግሞ በወቅቱ ላይ ቦታው ላይ ህክምና ስላልነበረ አስፈላጊው አስፈላጊ ጥሩና ሌላ የምክር አገልግሎት ማግኘት አልቻሉም በጊዜው። ስለዚህ በዛ ምክንያት አካላዊ ውድመት ተዳርገዋል ማለት ነው። አምነስቲ ምስክርነታቸውን ሰጥተውኛል ካላቸው የአስገድዶ መድፈር ሰለባዎች መካከል በጭናዲድ ባህር በምትባል መንደር በህወሓት ታጣቂዎች በመኖሪያ ቤታቸው ከእናቷ ጋር መደፈራቸውን የገለጸች የ14 ዓመት ታዳጊ ትገኛለች። ሉሲ የተባለችው ይህች ሰባተኛ ክፍል ተማሪ ተከታዩን ማለቷ በሪፖርቱ ተካቷል። አንዱ ወታደራዊ ልብስ የለበሰና ሌላው ሲቪል ለበሰ ሁለት የህወሓት ታጣቂዎች ከነመሳሪያቸው ጠዋት አምስት ሰዓት አካባቢ ወደ ቤታችን ሲመጡ ከእናቴና ከአያቴ ጋር ቤት ውስጥ ነበርኩ። ትግረኛና በጥቂቱ ደግሞ አማርኛ እየቀላቀሉ ይናገራሉ። ቤተሰቦቻችን ተደፍረዋል። አሁን እናንተን የምንደፍርበት የእኛ ተራ ነው። ካሉ በኋላ አንደኛው በግቢ ውስጥ እኔን ደፈረኝ፣ ሌላው ደግሞ ቤት ውስጥ እናቴን ደፈራት። እናቴ አሁን በጣም ታማለች፣ በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ትገኛለች። ሰላም የተባለች የ29 ዓመት ሴት ደግሞ አራት የትግራይ ተዋጊዎች ዕድሜያቸው የገፋ ወላጆቿን በተለየ ክፍል ውስጥ እንደቆለፉባቸውና ከዚያም በ15 ሰዓታት ጊዜ ውስጥ በቡድን እንደደፈሯት ተናግራለች። አምነስቲ ከዚህ ቀደም ሪፖርት ያደረገውን በንፋስ መውጫ በሕወሓት ታጣቂዎች የተፈጸመ የአስገድዶ መድፈር ጨምሮ ታጣቂዎቹ ከገቡባቸው ሌሎች የአማራ ክልል አካባቢዎችም ታማኒ የሆኑ የአስገድዶ መድፈር ሪፖርቶች እንደደረሱት ገልጾ አሰቃቂ ያላቸው እነዚህ ድርጊ ድርጊቶች የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ ሪፖርቱ ጠቁሟል። በቆቦና በጭና የህወሀት ታጣቂዎች በግለሰብ መኖሪያ ቤቶችና ሱቆች ውስጥ የሚገኙ ንብረቶችን እንዲሁም የሕክምናና የትምህርት ተቋማትን ጨምሮ ሌሎች የህዝብ ሀብቶችን እንደዘረፉና እንዳወደሙም ከነዋሪዎች ማረጋገጡን አምነስቲ አስታውቋል። በሌላ በኩል በእነዚህ ውንጀላዎች ዙሪያ መረጃ ለማግኘት የትግራይ የውጭ ጉዳዮች ቢሮ ኃላፊ ላላቸው የህወሀት አመራር አባል አቶ ጌታቸው ረዳ ጥር 16 ጥያቄ ቢያቀርብም ምላሽ እንዳላገኘ ነው አምነስቲ የገለጸው ዛሬ በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀረበት ጊዜ ድረስም ቀጥተኛ ምላሽ ያልሰጠው ህወሀት ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርቡ ውንጀላዎችን አልተቀበሏቸውም። ክልሉን በፕሬዝደንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም የትግራይ ኃይሎች በአፋር እና አማራ ክልሎች በሰላማዊ ዜጎች ላይ ጉዳት እያደረሱ ነው በሚል የሚሰነዘረውን ወቀሳ በማስተባ ለመቀባበል እንዲህ አይነት ውንጀላ የሰራዊቱ ባህሪና ተግባር እንዳልሆነ ተናግረው ነበር። ጉዳዩንም ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሩ ጥያቄ ማቅረባቸው ይታወሳል። በተጨማሪም ከትግራይ ክልል ባለስልጣናት በኩል እንዲህ ያሉ የመብት ጥሰቶች የተፈጸሙት ትግራይ ክልል ውስጥ መሆኑን በመጥቀስ ታጣቂዎቻቸውን በመወንጀል የሚወጡ ሪፖርቶች በትግራይ ለተፈጸሙ ጥሰቶች ተመሳሳይ ትርክት ለመፍጠር የታለሙ እንደሆኑ ሲናገሩ ተሰምተዋል። አምነስቲ ኢንተርናሽናል ለህወሓትና ለ ትግራይ ኃይሎች ለኢትዮጵያ መንግስት ለአፍሪካ ህብረትና ለተባበሩት መንግስታት እያንዳንዳቸው መውሰድ ባለባቸው እርምጃዎች ዙሪያ ምክር ሀሳብም አቅርበዋል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀም ከሪፖርቱ ጋር በተያያዘ ምክር ሀሳባቸውን ለግሰዋል። ትግራይ ኃይሎች በተለይ እነዚህ የሚፈጸሙ ጥቃቶችን ማስቆም መቻል አለባቸው። ከዚህ በኋላ እንዳይፈጸሙ ተፈጽመው ከተገኙ ደግሞ በዚህ ውስጥ የተሳተፈው ተዋጊዎችን ማግለል መቻል አለባቸው። ምክንያቱም ተደርግ ያለ የሚያፈጸው ከዛ ውጪ ደግሞ ምርመራ የሚካሄድ ሁኔታዎች መመቻቸት አለበት። የተሟላ ምርመራ አሁን በተለያዩ ምክንያቶች የተሰሩት ጥናቶች፣ ምርመራዎች የተሟሉ ናቸው ብዬ አላስ ካለው ችግር አንጻር አማራ ክልልም ሆነ ትግራይ ውስጥ የተፈጸሙት የሰብአዊ መብት ጥሰቶች በሙሉ በሙሉ ተዘግበዋል ብዬ አላምንም። ስለዚህ አጠቃላይ ኮንፈረንስ የሆነ የተሟላ ጥናት እንዲካሄድ በሁለቱም በኩል ሁኔታዎችን ማመቻቸት ያስፈልጋል። በዚህ ደግሞ የተጠረጠሩ ሰዎችን ለፍርድ ማቅረብ ያስፈልጋል። ጉዳተኞችን አስፈላጊውን ካሳና ድጋፍ ሊያገኙ ይገባል። ማለት ነው። ሁማን ራይትስ ዎች የተባለው ሌላው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅትም ከሁለት ወራት በፊት ባወጣው የምርመራ ሪፖርት በቆቦና በጭና አካባቢዎች በአጠቃላይ በትንሹ ዘጠናሰባት ሰላማዊ ሰዎች በህወት ታጣቂዎች ስለመገደላቸው ከአካባቢው ነዋሪዎች መረጃዎች እንደደረሱት መግለጹ ይታወሳል። ይህ የግድያ ተግባር የጦር ወንጀል ሊሆን እንደሚችል የጠቆመው ድርጅቱ የተመድ የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ግጭት የተፈጸሙ በደሎችን ለማጣራ አራት ራሱን የቻለ አሰራር ዘርግቶ ጥልቀት ያለው ምርመራ እንዲያደርግም በሪፖርቱ ምክረ ሀሳብ ማቅረቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በምስ እንግዳው ሀብታሙ ስዩም፣ በምስልና ድምጽ ምህንድስ ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርም። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።